ሰላም ጤና ስጥልኝ እንደምን አምሻችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የጥር 3 2014 ዓ ም የማክሰኞ ምሽት መሰናዶ ጀመረ። አብራችን እንድታመሹ በአክብሮት እየጋበዝን ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። በቤንሻንጉል ጉምዝ ክልል በጸጥታ ችግር ሳቢያ በዚህ ዓመት ከ69 ሺህ በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የክልሉ የትምህርት ቢሮ አስታወቀ። ወደ ትምህርት ገበታ መግባት ሲገባቸው ስራይ የሚተካም ሲሆንና ወደ ሶስት ዓመት የሚጠጋ ጊዜ አንዳንድ አካባቢዎች ላይ ተማሪዎች ሄድ ነው ልክ ትምህርት ቤት መግባት ያልቻለበት ሁኔታዎችም ተፈጥሯል። የቤኒሻንጉል ጉምዝ የትምህርት ቢሮ ኃላፊ የሆኑትን አቶ ቢንያም መንገሻን ነው የሰማችሁት። በዚህ ዙሪያ በምሽቱ ዘገባለን። በሌላ በኩል የጤና ሚኒስቴር በትላንትናው ዕለት እድሜያቸው 14 ዓመት ለሞላቸው ልጃገረዶች የማህፀን በር ጫፍ ካንሰር መከላከያ ክትባት መስጠት ጀምሯል። ለአንድ ልጃገረድ ለስ ይሰጣለን። አንዴ ከሰጠን ዛሬ በስድስቶ ሁለተኛውን ይሰጣለን። ስለዚህ በአመት ሁለት ጊዜ የምናደርገው መርሀ ግብር ነው ማለት ነው። በጤና ሚኒስቴር ውስጥ የእናቶች የህጻናትና የታዳጊ ልጆች ጤና እንዲሁም የስርአተ ምግብ ዳይሬክቶሬት ዳይሬክተር የሆኑትን ዶክተር መሰረት ዘላለምና የሰማችሁት ሌሎች ዘገባዎችም ይኖሩናል። አብራችሁ እንድታመሹ በአክብሮት የምንጋብዛችሁ ኤደን ገረመው በመስተንግዶ ፣ ኤልያስ አስማረ በቅንብሩ ፣ ሀብታሙ ስዩም በዜናዎቹ ነው። አሁን ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ታደምጡ ዘንድ ከሀብታሙ ስዩም ጋር እተዋችኋለሁ። አመሰግናለሁ ኤደን። የሩሲያ ፕሬዚደንት ቭላዲሚር ፑቲን በዩክሬን ድንበር በመቶ ሺህ የሚቆጠር ጦራቸውን ማስፈር በቀጠሉበት ሁኔታ ዩናይትድ ስቴትስና ሩሲያ ትናንት ሰኞ ግልጽና ቀጥተኛ ንግግር በማድረግ ውይይት መጀመራቸውን ዋይት ሀውስ ትናንት ባወጣው መግለጫ አመላክቷል። የዋይት ሀውስ ቃል አቀባይ ጄን ሳኪ ባወጡት መግለጫ ለፕሬዚደንት ፑቲን ያሏቸው ሁለት አማራጮች የዲፕሎማሲ ወይንም ውጥረቱን የሚያባብሰውን መንገድ መከተል መሆኑን ገልጸዋል። ቃል አቀባዩ የዲፕሎማሲውን መንገድ እንደሚከተሉ በእርግጠኝነት ተስፋ እናደርጋለን ማለታቸውም ተመልክተዋል። ፕሬዚደንት ባይደን ሰሞኑ በሰጧቸው የተለያዩ መግለጫዎች ፑቲን ወታደሮቻቸውን ወደ ኋላ እንዲመልሱ አሳስበዋል። ያ ሳይሆን ቀርቶ ሩሲያ ዩክሬንን የምትወር ከሆነ ዩናይትድ ስቴትስ በማያወላዳ መልኩ አጸፋውን እንደምትመልስ ገልጸዋል። የሩሲያው ረዳት የውጭ ጉዳይ ሚኒስትር ሰርጌይ ራብኮቭ በሁለቱ ሀገሮች መካከል የተደረገው ውይይት ከተጠናቀቀ በኋላ ትናንት ሰኞ ለጋዜጠኞች በሰጡት መግለጫ እኛ ዩክሬንን ለማጥቃት እቅድ የለንም፣ ውጥረቱ ሊባባስ ይችላል ተብሎ የሚያሰጋ ምንም ምክንያት ሊኖር አይገባም ብለዋል። በዚህ ሳምንት በዩክሬን ጉዳይ ከሩሲያ ጋር የሚደረጉ ሌሎች ሁለት ዙር ስብሰባዎች እንደሚኖሩም ተገልጸዋል። የተባበሩት መንግስታት ድርጅት በአፍጋኒስታን ለሚገኙ 28 ሚሊዮን ሰዎች በአምስት አጎራባች አገሮች ለሚገኙ ስደተኞች የህይወት አድን የሰብዊ እርዳታ የሚውል አምስት ቢሊዮን ዶላር ጠይቋል። ይህ በታሪክ ለአንድ አገር ሲጠየቅ ከፍተኛ ሆነው ተብለዋል። ከዚህ ውስጥ 4.4 ቢሊዮን የሚሆነው ከአፍጋኒስታን ህዝብ ለግማሹ የሚሆን እንደሆነ ተመልክተዋል። የተባበሩት መንግስታት ድርጅት አፍጋኒስታንም በዓለም ላይ ወደ ከፍተኛ ሰብአዊ ቀውስ በፍጥነት እየገባች ያለች ሀገር መሆኗን አስጠንቅቋል። ሰሜን ኮሪያ ዛሬ ማክሰኞ ሌላ የባለስቲክ ሚሳይል መሳሪያ ሙከራ ማድረጓን የደቡብ ኮሪያና የጃፓን መንግስታት አስታውቀዋል። ሰሜን ኮሪያ በአዲሱ የአውሮፓውያን ዓመት ትልቅ የጦር መሳሪያ ሙከራ ስታደርግ ይህ ሁለተኛዋ መሆኑ መንግስታቱ አስታውቀዋል። ሰሜን ኮሪያ የአሁኑ ሙከራ ባለፈው ሳምንት ካደረገችው የተሻለ የጦር መሳሪያ ብቃት ያሳየችበት መሆኑንም ደቡብ ኮሪያ አስታውቃለች። የደቡብ ኮሪያ መከላከያ እንደሚለው ከሆነ ሰሜን ኮሪያ በቅርቡ የሞከረችው የሃይፐርሶኒክ ሚሳይል በ60 ኪሎ ሜትር ከፍታ ውስጥ 700 ኪሎ ሜትር መምዘግዘግ የሚችል ነው። ሚሳይሉ ከጃፓን የነፃ ኢኮኖሚ ቀጠና ውጭ በሚገኘው የባህር ዳርቻ ያረፈ መሆኑ ሲገለጽ፣ ያስከተለው ጉዳት ስለመኖሩ የታወቀ ነገር አለመኖሩን የጃፓን ዜና አገልግሎት በዛሬ ዘገባው አመልክቷል። ከዜናዎቹ ጋር ሀብታሙ ስዩም ነበር። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ የማክሰኞ ጥር 3 2014 ዓ ም መሰናዶን ነው። የምሽቱ ተረኛ አስተናጋጅ ኤደን ገረመነኝ። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በቤኒሻንጉል ጉምዝ ክልል በጸጥታ ችግር ሳቢያ በዚህ ዓመት ከ69 ሺ በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የክልሉ ትምህርት ቢሮ አስታወቀ። የቢሮ ኃላፊ አቶ ቢንያም መንገሻ ተማሪዎቹ ወደ ትምህርት ገበታቸው ያልተመለሱት ታጣቂዎች ከመቶ በላይ የሚሆኑ ትምህርት ቤቶችን በማውደማቸው ነው ብለዋል። ተማሪዎችን ወደ ትምህርት ገበታቸው ለመመለስም የክልሉ መንግስት እየሰራ ቢሆንም የሚመለሱበትን ጊዜ ግን ለመወሰን አዳጋች መሆኑንም ጭምር ኃላፊው አስታውቀዋል። ናኮር መልካ ተጨማሪ ዘገባን ይዟል። የቤኒሻንጉል ጉሙዝ ክልላዊ መንግስት የትምህርት ቢሮ ኃላፊ አቶ ቢኒያም መንገሻ በክልሉ በዚህ በ2014 ዓ ም ወደ ትምህርታቸው መመለስ ከነበረባቸው ከ300 ሺህ በላይ ተማሪዎች መካከል 100 ሺህ የሚሆኑት በትምህርት ገበታቸው ላይ አልተገኙም። ከእነዚህ መካከል ወደ 70 ሺህ የሚጠጉ ተማሪዎች ደግሞ ያልተመለሱበትንም ምክንያት አብራርተዋል። ኃላፊው አንዳንድ አካባቢዎች ላይ የጸጥታ ችግር በመከሰቱ ወርተ የተወሰኑ ተማሪዎች ከትምህርት ገበታ ውጭ እንዲሆኑ አድርጓል። ለትና ከቅርብ ጊዜ ወዲህ በመተካል ዞንና የከማሽ ዞን አካባቢ በተፈጠረ ጸጥታ ችግር ወደ ስልሳ ዘጠኝ ሺ ዜሮ ዘጠና ስድስት ተማሪዎችን ከትምህርት ገበታ ውጭ እንዲሆን አድርጎታል። ከዚህ ጋር በተያያዘ መቶ አስራ ዘጠኝ የወደሙ የጽና አራት ከፊል የወደሙ ትምህርት ቤቶች ናቸው። አቶ ቢኒያም በመተከልና ካማሽ ዞኖች አንዳንድ አካባቢዎች ውስጥ ተማሪዎች ትምህርታቸው ላይ ባለመገኘታቸው የተፈጠሩ ተጽዕኖዎችን ገልጸዋል። ዜንን በትምህርት ሂደት ነ ራሱ የቻለ አሉታዊ ተጽዕኖ ፈጥሯል። ወደ ትምህርት ገበታ መግባት ሲገባቸው ስራይ የመተከል ዞን ላይ ወደ ሶስት አመት የሚጠጋ ጊዜ አንዳንድ አካባቢዎች ላይ ተማሪዎች ዘይድ ነው ልክ ትምህርት ቤት መግባት ያልቻለበት ሁኔታዎችን ፈጥሯል። ከማሽ ዞንም አልፎ አልፎ እነዚያን ነገሮች የተፈጠሩበት ሁኔታ አለ። ይሄ የትምህርቱ ላይ ተጽዕኖ ፈጥሯል። የእኛ ክልል ላይ ይህን ችግር የተፈጠሩ ድርጅቶች መካከል አንደኛ ጉህዴን የሚባል የጉሙዝ ሕዝብ ዴሞክራሲያዊ ንቅናቄ የሚባል በጉህዴን ሽፍታ የሚመራ እንቅስቃሴ አለ። በሁለቱ ዞን ላይ ከፍተኛ ተጽዕኖ ፈጥሯል። ይህን ችግር እንዲባበስም አበርክቷል። አጠቃላይ በትምህርትና በማህበረሰቡ ላይ መጥፎ ነገሮችን ፈጥሯል። ትምህርት ቤት ላይ በተቻለ መጠን ተማሪዎች እንዳይማሩ እንዳደረገ ነው የኛ ሪፖርት የሚያሳየን። የክልሉ ትምህርት ቢሮ ኃላፊ ራሳቸውን የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጉህዴን ብለው የሚጠሩ ታጣቂዎች ከመቶ በላይ የአንደኛ እና ሁለተኛ ደረጃ ትምህርት ቤቶች ላይ አደረሱ ያሉትንም ውድመት ሲገልጹ እርግጥ ታጣቂዎቹ አንድ ዝርዝር ያደረጉትን ነገር ለመግለጽ አስቸጋሪ ቢሆኑ አንዳንዶቹ ትምህርት ቤቶቹ በነበረው ግጭት እንዲወደም ሆና ወድማ እንቅስቃሴ ሲያደርጉ ያወድምበት ሁኔታ አለ። አንዳንድ ደግሞ አካባቢ ላይ ሲመጡ ተቋሙ ላይ የመስፈር ሁኔታዎችም ስላለ ተቋሙ የሚወዱ እንዴት ሁኔታዎች ተፈጠረ ነው ያ ነው ተማሪዎችንም ከትምህርት ገበታ ውጭ እንዲሆን ያደረገው የወደሙ ትምህርት ቤቶችን ለማቋቋም እና ተማሪዎችን ወደ ትምህርት ገበታቸው ለመመለስ በመንግስት በኩል እየተደረጉ ያሉትን ጥረቶችም ገልጸዋል። አቶ ቢኒያም በመንግስት በኩል ያለውን ሀብትና ብቃት ትምህርት ቤቶችን ለማገንባት ገንባት ሲባል አሁን ለጊዜያዊ ትምህርት መስጫ የሚሆን ለመስጣት ነው እንጂ ሚሊዮን ማገንባት አሁን ሙሉውን እነዚህ ሁሉ ትምህርት ቤቶች በአንድ አመት ውስጥ ማገንባት የሚያስችል አቅም የለ። ነገር ግን ተማሪዎችን ወደ ትምህርት ቤት ገባት እንዲያስገባ በሚችል መልኩ ጊዜያዊ የሆኑ መጠለዎችን ለመስራት እቅዳቅለን እየተንቀሳቀሰ ነው የሚገኘ። ምን ያህል ጊዜ ውስጥ ተማሪዎች ወደ ትምህርት ሊመለሱ ይችላሉ? በዚህ ሁኔታ ሙሉ በሙሉ አሁን ቀኑን ለማግለጽ ይከብደኛል። ነገር ግን ስራ ሳባ ተማሪዎች ትምህርት እስኪጨርስ ድረስ አካባቢ እንዲጠብቁ ተደርጓል። የትምህርት ቢሮ ኃላፊው በየአካባቢዎቹ ሰላም በማስፈን ተማሪዎቹን ወደ ትምህርት ለመመለስም ከጸጥታ አካላት ጋር በመተባበር እየሰሩ መሆናቸውን አክለው ገልጸዋል። በቤኒሻንጉል ጉሙዝ በተለይ በመተከልና ካማሽ ዞኖች ባለፉት ሶስት ዓመታት ውስጥ በታጣቂዎች ጥቃት በርካቶች ተገድለዋል። የቆሰሉም እንደዛው አያሌ ናቸው። በመቶ ሺዎች የሚቆጠሩ ደግሞ ከቤት ንብረታቸው የተፈናቀሉ ሲሆን መንግስት በየአካባቢዎቹ ሰላምን በማስፈን ወደ ቀያቸው እንዲመለሱ በመስራት ላይ እንደሚገኝ ሲገልጽ ቆይቷል። ለአሜሪካ ድምፅ ናኮር መልካ ካምቦ ቡድን ወጣቶች ዝንባሌዎቻቸውን ተከትለው ለስኬት የሚበቁባቸውን አነቃቂ ስልጠናዎችን የሚሰጥ ቡድን ነው። ከተለያዩ ሙያዎች በተውጣጡ አሰልጣኞች አማካኝነትም ካለምንም ክፍያ ከተለያዩ መንግስታዊና መንግስታዊ ካልሆኑ ድርጅቶች ጋር በመተባበር ወጣቶችን እያገዘ የሚገኘው ቡድን በቅርቡ ደግሞ በአዲስ አበባ ወጣቶችን የግል ስብዕና ግንባታ ስልጠና እየሰጠ ይገኛል። በቡድኑ እንቅስቃሴና ና ተያያዥ ጉዳዮች ላይ ሀብታሙ ስዩም የቅን ቡድን አባል ከሆነው ከነጻነት ዘነበ ጋር በ ማህበራዊ አውታር በኩል ተወያይቷል። እንደሚከተለው ተሰናቷል። ቅን ቡድን መቼ የተቋቋመ ቡድንን ለመመስረትስ ምክንያት የሆናችሁ ነገር ምንድን ነው? ለሚለው ጥያቄ ከተሰጠው መልስ ይጀምራል። ጤና ስጥልኝ ነጻነት ዘነበ ባላለው በሙያ ሂፕኖቴራፒስት ነኝ። በአሁኑ ሰዓት የቅን ቡድን አንድ አባል ነኝ። ቡድናችን የተቋቋመው በ1996 ዓ.ም እንደ ኢትዮጵያ አቆጣጠር ነው። ቡድኑን ለመመስረት በዋነኛነት ያነሳሳን ነገር አምስት ጓደኛሞች ሆነን ለኢትዮጵያ ምን እናበርክት ምን እንስራ እያለን መጽሐፎችን እያነበብን እና እየተወያየን አዳር ፕሮግራም ሮብሮ በማድረግ የሀገር ፍቅር ስሜት ነው የጀመረው። ቡድናችሁ አነቃቂ የሆኑ ትምህርቶችን በመስጠት የግል ስብናን ማጎልበት የሚችልባቸውን መላዎች ለወጣቶች ለማቀበል እየጣረ መሆኑን ሰምተናል። የምትሰጧቸውን ስልጠናዎች ውጤታማነትስ እንዴት ነው የምትመዝኑት? ጥሩ። ስልጠናዎቻችን ውጤታቸውን የምንለካው በተጨባጭ ነው። አንደኛው ስልጠና የምንሰጣቸውን ሰዎች በኦንላይን እየከፈሉ የሚወስዱት ዳታ ቤዝ አለን። ስለዚህ እነሱን ፎሎው እናደርጋለን። ኮች መድበን፣ ኮቾች አሉ የሰለጠኑ እነሱ እየተከታተሉ በተጨባጭ በገንዘብ፣ በቤተሰብ ህይወት፣ በሪሌሽንሽፕ፣ በመንፈሳዊ ህይወታቸው ት። በራዕይ በዓላማቸው በእነዚህ ሁሉ ያመጧቸውን ለውጦች መዝግበን እንይዛለን። ኦንላይን ላይም የኢ ሜጋዜን አለን እዛ ላይም ቴስቲሞኒዎችን ተጨባጭ ለውጥ ያመጡትን ሪከርድ እያደረግን በቪዲዮም በጽሁፍም እናቀርባለን እና የምንለካው በእንደዚህ አይነት የሰዎች ህይወት ላይ ተጨባጭ የመጣውን ውጤት በመጠየቅ ነው ማለት ነው የቡድናችሁ መርህ ኢትዮጵያ ቁጥር አንድ ሀገር የሚል ነው የኢትዮጵያ ቁጥር አንድነት ከምን አንጻር ነው ለምንስ ይህንን መርህ መጠቀም ፈልጋችሁ በጣም ጥሩ እንግዲህ ኢትዮጵያ ቁጥር አንድ ሀገር የሚል ግቦች መካከል አንዱ የያዝ ነው ግቦች ከተለያዩ ግቦች መካከል አንዱ ግባችን ነው አክቹዋሊ የቡድናችን ራዕይ ባለ ራዕይ ቅን ጤናማ እና ባለጸጋ ትውልድ ማፍራት የሚል ነው በ2004 እንደ ኢትዮጵያ አቆጣጠር ጀምሮ ደግሞ በ2024 ኢትዮጵያ ቁጥር አንድ ሀገር ናት የሚል ግብ ይዘን እሱን እየሰራንበት ነው። ከግማሽ ሚሊዮን በላይ ሰዎችን በየክፍለ ሀገሩ እየዞርን በኦንላይንም፣ ከኢትዮጵያ ውጭ ያሉ የተሰደዱ ኢትዮጵያውያንም በተለያየ ሀገር ላይ በተለይ በምስራቅ አፍሪካና ሚድልስት ላይ እየዞርን በአካል እየሄድን አሰልጥነናል። ይሄ እንግዲህ መለኪያው ምንድን ነው ለሚለው ብዙ ሰው በፋይናንስ ነው የሚያስበው። እኛ ኢትዮጵያውያን ታላቅነታችን በገንዘብ ብቻ አይደለም። ዋናው መለኪያ ሰላምን፣ ፍቅርን፣ ጤናን፣ ሕብረትን፣ ቅንነትን፣ ታዛዥነትን፣ ጀግንነትን እነዚህ ናቸው። እውነተኛ የሰው ልጆች መለኪያ እንጂ ገንዘብ ሲሆን ብዙ ጊዜ ቫሊዩ የሌለው ሰውም ሌባም ገንዘብ ሊያገኝ ይችላል። ስለዚህ እነሱን መለኪያ እንዲሆኑ አንፈልግም። ስለዚህ አንደኝነታችንን እንደ ድሮ ወደኋላ ተመልሰን የምንኖረው ይሆናል ማለት ነው። ጥቂት የማይባሉ ወጣቶች በመሰል አነቃቂ እና የግል ስብዕና ስልጠናዎች ላይ ከሚያቀርቧቸው ትችቶች መካከል አንዱ ስልጠናዎቹ የዓለም እውነታን አሳይቶ መፍትሄዎችን ከመጠቆም ይልቅ ሀሳባዊነትን ሁሉም ነገር በጎ በማለም ብቻ ይፈታል የሚል እምነት ላይ ማተኮራቸው ነው ይላሉ። በተጨማሪም አንዳንዶቹ ደግሞ ለግል ስብዕና ግንባታ ብለን የተቀላቀልናቸው መርሃ ግብሮች የማስታወቂያ ዘመቻ ወይም ማርኬቲንግ ካምፔን እየሆኑብን ተቸግረናልም ይላሉ። የእናንተ ቡድን እንቅስቃሴ ከመሰል ቅሬታዎች የጸዳ እንዲሆን ምን ያክል ትጠነቀቃላችሁ? እንግዲህ እኛም በቅን ቡድን ስንጀምር ትልቁ ያስቀመጥነው ነገር ምንድን ነው? እንደው አየር ላይ ብቻ የሚቀር ወደ መሬት የማይወርድ ስልጠና አንሰጥም ብለን የተነሳ ነው እና ለዚህም ነው መጀመሪያ ስልጠናዎቹ እኛ ሕይወት ላይ ውጤት እንዲያመጡ ማድረግ፣ ከዛ በኋላ የራሳችንን ቴስቲሞኒ የራሳችንን ምስክርነት እየሰጠን ይሄን ሰለጠንኩ፣ እንዲህ ተገበርኩ፣ እንዲህ አይነት ውጤት አመጣው። ካላመጣንበት አናሰለጥንም። ስለዚህ መሬት የወረደ ነው የምናሰለጥነው። ከዚያ ደግሞ ኢንስፓይሬሽናል ሞቲቬሽን ኢሞሽናል ሳይሆን ፕራክቲካሊ ምን ላድርግ፣ የት ላድርግ፣ እንዴት ላድርግ የሚለውን በዝርዝር የሚያሳዩ ተጨባጭ የሆኑ ተግባራትን ነው የምናስተምረው። ያ ደግሞ ጥሩ ውጤት እያመጣልን ነው ማለት ነው። ስለዚህ ይሄ ዝም ብሎ እንደው የማርኬቲንግ ጋጋታ የሚባል ነገር በጭራሽ በኛ ስልጠናዎች ላይ የለም። ስፖንሰር ያደረገን ምናምን የምንለውም የለም። በነፃ ነው የምንሰጠው። እንግዲህ በቅን ቡድን ከምንሰራቸው ስራዎች ጎን ለጎን በወር ለሶስት ቀን ነፃ ለሀገሬ ያገለግላለሁ የሚል ፕሮጀክት አለን። ስለዚህ በተለያዩ ቦታዎች ላይ አቅም የሌላቸው፣ ገንዘብ የሌላቸው፣ በጀት የሌላቸው ድርጅቶች የመንግስት፣ የግል ተማሪዎች ወዘተርፈን ኢትዮጵያ ውስጥ የተለያየ ቦታ እየሄድን እያገለገልን እንገኛለን ማለት ነው። ስለዚህ በተለያየ ከተማ በራሳችን ወጪ በሚሄድ ስልጠናዎችን ሰጥተን ገቢ የሌላቸው ገቢ ሲያገኙ፣ የተጣሉ ሲታረቁ፣ ተስፋ የቆረጡ ተስፋቸው ሲቀጥል በደንብ አይተናል እና ብዙ ግብረ መልሶችም ከሰዎቹ ከሰለጠኑት፣ እንዲሁም ካሰለጠናቸው የሚመለከታቸው አካላትን በደብዳቤ አግኝተናል ማለት ነው። ይህ እንግዲህ ትልቁ የያዝነው ተጨባጭ የሆነ የለውጥ መንገድ ነው ማለት ነው። በቀጣይ ጊዜ ልትሰሯቸው ስላቀዳችኋቸው ጉዳዮች እስኪ ደግሞ ነጻነት አጋራን። ምንድን ነው ህልማችሁ? እንግዲህ በቀጣይ ጊዜ ልንሰራቀር ናቸው። አንደኛ እስከ 2024 ዓ ም ድረስ ከአንድ ሚሊዮን በላይ ኢትዮጵያውያንን በተጨባጭ ዳታ ይዘን ማሰልጠን ነው አሰልጥነን ከዚያ ውስጥ አንድ መቶ ሺህ የሚሆኑትን አስር በመቶዎቹን የቢዝነስ ሊደሮች እንዲሆኑ በማድረግ በአማካይ ለአንድ መቶ ሰዎች እያንዳንዳቸው የስራ ዕድል እንዲያፍ እንዲፈጥሩ ማድረግ ነው። ያም ከአስር ሚሊዮን በላይ የስራ ዕድል እንፈጥራለን በቅን ቡድን ብቻ። ይህም ማለት ኢትዮጵያ አንድ ጊዜ በቅርብ በሰማሁት ዳታ ሶስት ሚሊዮን አካባቢ የመንግስት ስራዎች ናቸው ያሏት። እና ስለዚህ ምን ይሆናል አሁን ሀገሪቷ ከምታቀርበው የመንግስት የስራ እድል ከሶስት እጥፍ በላይ አፈራን ማለት ነው። ይሄ ደግሞ ትልቅ ትልቅ ውጤት የሚያመጣ ነው። ሌላው ለሀገራችን ኢትዮጵያ ምሳሌ የሆነ የራሱ ሶሳይቲ መገንባት ነው። የራሱ አዲስ ከተማ እና ማህበረሰብ መገንባት ነው። ያ የምንገነባው ማህበረሰብ ዲዛይኑን ሙሉ ለሙሉ ጨርሰን ወደ ተግባር እየገባንበት ነው። በተለያዩ ክልሎችን በዚህ ወር ቦርዳችን ማመልከቻውን ያስገባና ና ኮንቪኒየንት በሆነውና ጥሩ ኦፈር በሚያደርግን ክልል ላይ ምሳሌ የሆነ ከተማ እንገነባለን። ያንን ገንብተን ኢትዮጵያውያን በእውነተኛ ኢትዮጵያዊነት ከፍታ የሚኖርበትን ቦታ ማህበረሰብ እናሳያለን ማለት ነው። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የምትተላለፍላችሁን የጋቢና ቪ መሰናዶ ነው። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪ አምሃሪክ ላይ እንዲሁም ደግሞ በድረ ገጻችን ላይ ጋቢና ቪ ልትልኩልን ትችላላችሁ። ወደ ተከታዩ ዘገባ እንሻገር። የኢትዮጵያ የጤና ሚኒስቴር በትላንትና እለት የማህፀን በር ጫፍ ካንሰር መከላከያ ክትባትን እድሜያቸው አስራ አራት ዓመት ለሆናቸው ልጃገረዶች መስጠት ጀምሯል። ይህም በተመለከተ የተሰናዳውን ዘገባ ቀጥ እያቀርብላችኋለሁ ኢትዮጵያ ውስጥ በከፍተኛ ሁኔታ የሴቶችን ሕይወት ከሚነጥቁ የካንሰር አይነቶች መካከል በሁለተኛ ደረጃ ላይ ይቀመጣል። የማህፀን በር ካንሰር ወይም ሰርቪካል ካንሰር። ይህ ችግር እያደገ መምጣቱም ከቅርብ ዓመታት ወዲህ ትኩረት እንዲሰጥ አድርጎታል። ይህን ተከትሎም ለሴቶች የግንዛቤ ማስጨበጫዎችና ቅድመ ምርመራዎችም በየቦታው እየተሰናዱ ይገኛሉ። ከዚህ በተጨማሪም በሽታው ገና ሳይጀመር ለማስቆም በቁጥር የላቀ ህዝብ ጋር የደረሰ ባይሆንም ዓመታዊ የክትባት ዘመቻዎችም ተጀምረዋል። ዶክተር መሠረት ዘላለም በጤና ሚኒስቴር የህጻናት እናቶችና አፍለ ወጣቶች ጤና እንዲሁም የስርዓተ ምግብ ዳይሬክተሬት ዳይሬክተር ናቸው። የዘንድሮውን ዘመቻ አላማና እቅድ እንዲህ ያስረዳሉ። ላለፉት ሶስት አመታት የማህፀን በር ካንሰር መከላከያ ክትባት እንደ ሀገር በዘመቻ መልክ እንሰጣለን። በየአመቱ የምንደርሳቸው ታላሚ ልጃገረዶች የአስራ አራት አመት ልጃገረዶችን ነው የምንሰጡ በየአመቱ አንድ ነጥብ ሁለት ሚሊዮን የሚቀመጡ ልጃገረዶችን በትምህርት ቤትና ከትምህርት ቤት ውጭ እንደርሳለን ማለት ነው። እንደሚታወቀው እንግዲህ የሴቶች ከመራቢያ አካል ጋር ተይዞ የሚከሰቱ የካንሰር ችግር ስናይ እንግዲህ በቀዳሚነት የሚቀመጡ የጡት ካንሰር፣ የማህፀን በር ካንሰር ይሄ እንግዲህ ከፍተኛ ድርሻ ይዛሉ። በተለይ ደግሞ በጣም ገዳይ ናቸው። እናቶችና እንግዲህ እህቶቻችን በስቃይ ለሞት የሚዳርጉ ናቸው። ስለዚህ ከዚህ ከህብረተሰብ ጤና ካለው አስተዋጽኦ አንጻር እነዚህም ልዩ መከላከል ቅድሚያ መከላከል በጤና ሚኒስትርም በፖሊሲያችን በስትራቴጂያችን በመርሄ የምንጠቀምበት ነው። ዶክተር መሰረት ይሄ ክትባት እድሜያቸው አስራ አራት ዓመት ለሆናቸው ታዳጊ ልጃገረዶች ላይ ትኩረት ማድረግ ያስፈለገበትን ምክንያት እንዲህ ያስረዳሉ። ግን ለምን አስራ አራት ዓመት ተመረጠ? ቃል መረጃዎቻችን እንደሚያሳዩት እንግዲህ ከዛ በኋላ ከሆነ ልጃገረዶቹ ግንኙነት የሚጀምሩበት እድሜ ስለሚሆን ከሆነ በኋላ ደግሞ ክትባት መስጠቱ ጠቀሜታ የለው። ግንኙነት ከመጀመራቸው በፊት ማድረግ አለብን በሚል የብሔራዊ ግብረ ኃይል በተለይ የክትባት ግብረ ኃይል ከፍተኛ የሳይንሳዊ ስንተና ተደርጎ ቅኝት ተደርጎ ያለንን መረጃ ስንትለን እንደ ሀገር መመሪያ የተሰጠበት ነው። ለአንድ ልጃገረድ ሁለቴ ይሰጣለን። አንዴ ከሰጠን ዛሬ በስድስት ወር ሁለተኛውን እንሰጣለን። ስለዚህ በዓመት ሁለት ጊዜ የምናደርገው መርሀ ግብር ነው ማለት ነው። በቅርብ ጊዜ ግን ሀገራችን ላይ እንዲህ ኮቪድን ከተከሰተ በኋላ በአንዳንድ ምክንያት ትምህርት ቤት በተፈለገ ጊዜ መከፈትን መዘጋትም ስለማይችል ያን የተከፈል በዓመት ባለፈው ዓመት ሁለተኛ ስረትን ና በዚህ ዓመት የመጀመሪያው ስረትን እንዲያደርግ ሁለቱንም የመስረት ስራዎችንም ባለፈው ዓመት ጀምረናል ማለት ነው። ዶክተር መሰረት ኮቪድ-19 ባለም አቀፍ ደረጃ በሌሎች ሕክምናዎች ላይ ያሳደረው ጫና በዚህ ክትባት አቅርቦት ላይም እንደሚታይ የጠቀሱ ሲሆን፣ ይሁንና በቀጣይ ደግሞ ሰፊ ስራዎችን የመስራት እቅድ አለ ይላሉ። ገበያው ላይ ያለውን የክትባት መጠን ስና የጥረት ነበረ እንደሚታወቀው ብዙዎቹ ፋብሪካዎች ለኮቪድ ክትባትና ኮቪድን ከመከላከል አንጻር የሚሰሩ ስራዎች ላይ ብዙ ስራቸው ማስክ ማምረት ሳኒታይዘር ማምረት በተለይ የኮቪድ ክትባት ላይ ምርት ላይ በጣም በስፋት ስለገቡ ይሄን ደግሞ ክትባት የሚያመርተው ካምፓኒም እንደዚህ እጥረት ተከስቷል። ምክንያቱም አለም አቀፍ እንግዲህ ኮምፒቲሽን አለ። በዚህ ውስጥ እንግዲህ አስራ አራት አመት ላይ ቆመና የመጀመሪያ የነበረን እቅድ አስራ አራት አመት ላይ ጀምረን አስራ ሶስት አስራ ሁለት የሞላቸውን አስር የሞላቸውን ልጆችን እንደዚህ እኩል በጅምላ በአንድ ሰርተን ከዛ ወደ ዘጠኝ አመት የመደበኛ መርሃግብሩ አካል እንዲሆን ነው። እንግዲህ እንደ አቅዱ ዘንድ የሰራነው ግን ባለው ሁኔታ ያልማሳካ ታቻን በጊዜ በሌላ በኩል ክትባቱ ሀገር አቀፍ ቢሆንም በሰሜን ኢትዮጵያ ያለው ወቅታዊ የጸጥታ ሁኔታ በጦርነት ውስጥ ተሳታፊ በሆኑት ሦስቱ ክልሎች ውስጥ ሂደቱን ማስተጓገሉን ገልጸው፣ ይሁንና ክትባቱን በቀሪው የሀገሪቱ ክፍል ለማዳረስ እየተሰራ ነው ይላሉ። ብሔራዊ ዘመቻ ነው የምናደርገው በየአመቱ በዚህ አመት ግን እንደሚታወቀው ተወ ግልጽ ነው። በተለይ በሰሜኑ ሀገራት ክፍል ካለው የጸጥታ ችግር አንጻር ትግራይ ክልል ላይ አማራ ክልልና አፋር ክልል ላይ ካለው ነባራዊ ሁኔታ አንጻር ለጊዜው አሁን ባስቀመጥነው መርሃ ግብር መሰረት አንጀምርም። ግን እነሱ ጋር ተወያይተን እነሱ ክልሎቹ እንደ ክልሎቹ ነባራዊ ሁኔታ መቻቸው ሰዓት ተማሪዎቹን ትምህርት ቤት በምንደርስበት ሰዓት የምናከናውን ይሆናል። ከእነዚህ ሶስት ክልሎች ውስጥ ያሉ ክልሎች ግን በስፋት የምንሄድበት ይሆናል። ዛሬ የጀመሩ ክልሎች አሉ። ከሁለት ጀምረን ጥር ሁለት እስከ ጥር ስድስት ዘን በዚህ ሳምንት ከሰኞ እስከ ዓርብ ደን የሚሰጥበት አካሄድ የሚሆነው በትምህርት ቤት ውስጥ ከትምህርት ሚኒስቴር ጋር በጣም በትኩረት በቅርበት ይሰራለን ትምህርት ቤት ያሉ ልጃገረዶች እና ከትምህርት ቤቶች ያሉት ደግሞ በጤና ተቋማት የሚደርስ ይሆናል። በጤና ሚኒስቴር የህጻናት እናቶችና አፍላ ታዳጊዎች ጤና እንዲሁም የስርዓተ ምግብ ዳይሬክቶሬት ዳይሬክተር ዶክተር መሰረት ዘላለም ሲያጠቃልሉም የማህጸን ጫፍ ካንሰር የክትባት ዘመቻ አስፈላጊነትን ወላጆችና መምህራን ተረድተው ልጃገረዶችን እንዲያበረታቱም ጥሪ አቅርበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ለዕለቱ ወደ ያዝነው የመጨረሻ ዘገባ ደግሞ እንሻገር። ኮቪድ-19 የወቅቱ አሳሳቢ ጉዳይ መሆኑን ቀጥሏል። በተለይ ደግሞ በአሁኑ ሰዓት የኦሚክሮን ቫይረስ ስርጭት በጉንፋን መልክ እየተስፋፋ ብዙዎችን አዳርሷል። ይህንን ለመቋቋም ክትባት ወሳኝነት እንዳለው ባለሙያዎች ያስረዳሉ። ካ ድምጽ ዘጋቢዋ የሆነችው ኬረል ፔርሰን ታዲያ ክትባቶች እንዴት ይዘጋጃሉ? ስትል ያሰናዳችውን ዘገባ ሀብታሙ ስዩም እንደሚከተለው ወደ አማርኛ መልሶታል። አንዳንድ ሰዎች የኮቪድ-19 ክትባት ከተወሰደ በኋላ ዳግም መታመ የክትባቱን ክስረት ያሳያል ብለው ያስባሉ። በጆንስ ሆፕኪንስ የሕክምና ትምህርት ቤት ባልደረባ የሆኑት ዶክተር አንድሪያ ኮክስ ይህንን ይላሉ። በስራ ላይ የዋሉ ሁሉም ክትባቶች ማለት ይቻላል ግባቸው ሕመምን መቀነስ እንጂ በሽታውን ሙሉ ለሙሉ ለመከላከል አይደለም። በርካታ ጥናቶች እንደሚያሳዩት የተከተቡ ሰዎች በኮቪድ-19 ሰበብ ሆስፒታል መግባትም ሆነ የመሞት እድላቸው ቀንሷል። ጥንታዊው ክትባት የማምረት መንገድ በሕይወት ያለን ወይንም የሞተን ቫይረስ የበሽታ መድህን ህዋስ ምላሽን ለመቀስቀስ በግብዓትነት ይጠቀማል። የተለያዩ የፖሊዮ ክትባቶች ይህንን ዘዴ ተጠቅመዋል። ሦስት የኮቪድ-19 ክትባቶች አቅሙ እንዲዳከም የተደረገ ጉንፋን ቀዝቃሽ ቫይረስን ተጠቅመዋል። አዲኖ ቫይረስ ይባላል። የኦክስፎርድ አስትራዘኒካ ክትባት ከቺምፓንዝ የተወሰደ ሰዎችን ለሕመም እንዳይዳርግ አቅሙ የተዳከመ ጉንፋን ቀዝቃሽ ቫይረስ አዲኖ ቫይረስ ተጠቅመዋል። ስፑትኒክና ጃንሰን ጃንሰን ክትባቶች የተዳከመ ከሰዎች የተገኘ ጉንፋን ቀዝቃሽ ቫይረስን ክትባቱን ለመስራት ተጠቅመዋል። የአሜሪካ የዘረመልና ህዋስ ቴራፒ ተቋም እኒህን ክትባቶች ተመራማሪዎች የሰሩበትን መንገድ ሲያስረዳ እንዲላል ተመራማሪዎች ኮሮና ቫይረስ ካየለበት የፕሮቲን ክፍል ዘረመሉን አስወግደው ጉንፋን ቀስቃሹ ተህዋስ ውስጥ ይጨምሩታል። በአዲኖ ቫይረስ ህዋስ ውስጥ ያለውን በሽታ አምጪ ክፍልም በተመሳሳይ ያስወግዱታል። አዲኖ ቫይረስን መልእክት በውስጡ እንደያዘ ፖስታ ቆጥሩት። መልእክቱ የፕሮቲን ህዋሱን ይተነኩሰዋል። ከዚያ በኋላ ሰውነት የራሱን መከላከል ይፈጥራል። ትንኮሰው በድጋሚ ከተፈጠረ ሰውነት ለተጨማሪ ጥቃትና መከላከል ራሱን ያዘጋጃል። ዶክተር አንድሪያ ኮክስ በድጋሚ በበሽታ አምጪው ህዋስ ላይ የበሽታ መድህንን ማጠናከር ብቻ አይደለም፤ የኮቪድ-19 ቫይረስ አምጪ የሆነው የቫይረሱ ክፍል በሆነ የፕሮቲን ህዋስ ላይም የበሽታውን መከላከል አጸፋን ይጨምራል። ጃንሰን ጃንሰን፣ እንዲሁም የስፑትኒክ ቪ የመጀመሪያው ዙር ክትባቶች የተሰሩት አልፎ አልፎ ከሚገኝ በሽታ ቀስቃሽ የሰው ልጅ ህዋስ ነው። ጃንሰን ጃንሰን አንድ ጊዜ ብቻ ሊሰጥ የታቀደ ክትባት ነበረ። በጥቅምት ወር ግን የዩናይትድ ስቴትስ የምግብና መድኃኒት አስተዳደር አማካሪ ቦርድ የክትባቱን መድህን ለማሳደግ የማጠናከሪያ ክትባት እንዲታከልበት መክረዋል። ሁለተኛው ዙር የስፑትኒክ ቪ ክትባት ብዙ ሰዎችን የሚያጠቃ በሽታ ህዋስን ይዟል። ተመራማሪዎች ክትባቱ ከኮቪድ-19 የሚከላከል በቂ አቅም የለውም በሚል ስጋት ውስጥ ገብተዋል። በሽታ አምጪ ቫይረስንም ሆነ ባክቴሪያን ፓዞጂንስ ይባላሉ ሳይጠቀሙ ክትባትን ለማምረት የሚውሉ ሂደቶችም አሉ። የሞዴርናና የፋይዘር ባዮንቲክ ክትባቶች የዚህ ማሳያ ናቸው። ዶክተር አንድሪያ ኮክስ በድጋሚ የሰውነት በሽታ መድህን ስርዓት በሽታ አምጪ ህዋሳትን የተመለከተ እንዲመስለው የሚያደርግ ዘዴ ይጠቀማሉ። ይሁንና በሽታ አምጪ ህዋሳትን በአብዛኛው ወይም ሙሉ በሙሉ አይጠቀሙም። ምንም ቫይረስ ሳይጠቀም የሞደርና ክትባት የሰውነት በሽታ መከላከል ስርዓት የምር የኮቪድ-19 ቫይረስ ወደ ሰውነት ቢሰርግ የሚከላከልበትን ስርዓት እንዲገነባ ያደርገዋል። መለስተኛ ህመም፣ የጡንቻ ህመምና ድካም የጎንዮሽ ችግሮች ናቸው። ዶክተር ኮክስ ተመራማሪዎች የሞደርና የኮቪድ-19 ክትባትን በፍጥነት ማግኘታቸው አስገራሚ አለመሆኑን ይናገራሉ። የኮቪድ ክትባት በዚህ ቴክኖሎጂ ያለፈ የመጀመሪያው አይደለም። እነዚህ ክትባቶች በጣም በፍጥነት ሊዘጋጁ ይችላሉ። የዚህ ምክንያቱ ደግሞ ተመራማሪዎች ይህንን ዘዴ በመጠቀም በሌሎች በሽታ አምጪዎች ላይ ሲፈትሹ መቆየታቸው ነው። የተለያዩ የኮቪድ-19 ቫይረስ ክትባቶችን መውሰድ ጠቀሜታ አለው። ዓለም በሙሉ ሊከተብ ይገባል። የሁንዱራስ ዜጎች ክትባቱን ለማግኘት ወንዝ ተሻግረው ኒካራጓ ለመዝለቅ ዝግጁ እስከ መሆን ደርሰዋል። በዚህ አጋጣሚ ተመራማሪዎች የትኛው ክትባት ለየትኞቹ የተለያዩ ሰዎች

I love you, my three. Go and think, Jehosh. We're in Ethiopia. Mentita be Kale. Swit some Ethiopia with an mama. Wezerit are Ethiopia. On the ተራመጅ አድማጮቻችን ለዕለት የያዝነላችሁን የጋቢና ቪኦኤ መሰናዶዎች እዚህ ላይ ፈጸምን። ስናስተናግዳቸው ያመሸነው ኤደን ገረመው፣ በምስተንግዶ ሀብታሙ ስዩም፣ በዜናዎቹ ኤልያስ አስማረ፣ በቅንብሩ በፕሮግራም አርቶት ሰለሞን አባተ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች እንዲሁም ዘጋቢዎች ጋር በመሆን ነበረ። በነገው ምሽት በመደበኛው መርሃ ግብር እንድንገናኝ እየጋበዝን አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በያማሪክ ላይ ለጋቢና ቪኦኤ እያላችሁ እንድታደርሱን እንጠይቃለን። ሰላም ደናደሩ ጤና ስትልኝ Yeah!